ከፍተኛ የወርቅ ክምችት ከሚገኝባቸው ክልሎች አንዱ የሆነው ቤንሻንጉል ጉሙዝ በክልሉ እየተመረተ ወደ ብሔራዊ ባንክ የሚገባው የወርቅ መጠን ከጊዜ ወደ ጊዜ በከፍተኛ ደረጃ እየቀነሰ መምጣቱን የክልሉ ማዕድን ሀብት ልማት ኤጀንሲ አስታውቋል። በዘንድሮ ዓመት እስካሁን ወደ ብሔራዊ ባንክ የገባው የወርቅ መጠን 40 ኪሎ ግራም ብቻ መሆኑን ኤጀንሲው አመልክተዋል። ካለፉት ሶስትና አራት ዓመታት ወደ ብሔራዊ ባንክ ከገባው የወርቅ ምርት ጋር ሲነጻጸርም በአንድ ሺህ ኪሎ ግራም ያህል ያነሰ ነው። ይህን ጉዳይ አስመልክቶ ዲ ደብልዩ ያነጋገራቸው የቤንሻንጉል ጉሙዝ ክልል የማዕድን ሀብት ልማት ኤጀንሲ የጂዮ ሳይንስ እና ባህላዊ ማዕድን ምርት ማሳደጊያ ባለሙያ የሆኑት አቶ ጌታቸው በክልሉ የሚገኙ የወርቅ አምራቾች ዘመናዊ የወርቅ መፈለጊያ ማሽን መጠቀም ከጀመሩ ወዲህ የወርቅ ምርት እየጨመረ ቢሆንም በአካባቢ በተበራከተው ሕገወጥ የወርቅ ንግድ ምክንያት ኩምሩክና አልመሃል በተባሉ አካባቢዎች ወደ ሱዳን እየተሸጠ እንደሆነም ተናግረዋል። ሁለት ሺ አራት አካባቢ አንድ ሺ አራት መቶ ኪሎግራም ነበር። ሁለት 4 እስከ ሁለት ዘጠኝ አካባቢ ከአንድ ሺህ ኪሎ ግራም በታች አልገባም ነበረ። ብሔራዊ ባንክ ከሱ ወደዚህ አምና 2010 ላይ አሁን ወደ 43 ኪሎ ግራም ነው የገባው 43 ነጥብ አራት ኪሎ ግራም። በዚህ ዓመት ደግሞ ወደ ስምንት ወራችን ነው እንዲህ እስካሁን የገባው ወርቅ አርባ ኪሎ ግራም ብቻ ነው። በየዓመቱ የቀንሰ ነው። ትልቁ ችግር ጥቁር ገበያ ነው። ምርቱ አለ፣ ገበያ ላይ አለ። ችግሩ ምንድን ነው? ጥቁር ገበያ በስተዋል፣ ተስፋፍተዋል ነው። መቆጣጠር አይቻልም። በየትም አቅጣጫ ብትሄድ ከደብቆ ሰዎች ግብይት ነው የሚያደርጉ። ሪሶርሱን ደግሞ ለመያዝ ወርቅ በባህሪው ትንሽ ስለሆነች ለመያዝ ትል ለመደበቅ በጣም ትን ነው፣ አገላጭ ነው። እና እሱን አሁን ችግሩ ዋና ችግሩ ማለት ነው የተለያዩ ጥናትና ዳሰሳ ስራዎችን ስንሰራ ነበረና በእኛ አካባቢ የሚመረተው ወርቅ በተለያዩ አቅጣጫ የተለያዩ ቦታዎች እንደሚወጡ መረጃዎቹ ይጠቁማሉ። እሱ ጋር ተያይዘው አብዛኛውን ጊዜ አምራች ማህበሮቹ ሪሞት ሪያላ ላይ እነሱ ማህበሮች ወደ ጉባ አካባቢ ስተድ በአልማል በኩል ወደ ሱዳን የሚወጣ ወርቅ አለ። በዚሁ ኩምሩክ አካባቢ ስተድ በኩምሩክ መስመር ያው ሱዳን አካባቢ ይወጣል የሚል መረጃ ነው ያለና ምስሉ ላይ አሁን መንግስት ስራ ሊሰራ አቅጣጫ ተሰጥቶ በፌደራል መንግስት ስራዎችን ለመስራት በሂደት ላይ እናለን። በባንክ ያለው የዶላር ምንዛሪ እና በድንበር አካባቢ በጥቁር ገበያ የምንዛሪ ልዩነት እየሰፋ በመጣ ቁጥር ወደ ሌላ ሀገር በህገወጥ መንገድ የሚዘዋወረው የወርቅ መጠን ሊጨም ሊጨምር ይችላል ያሉት አቶ ጌታቸው ብሔራዊ ባንክ ከዚህ ቀደም ከ150 ግራም በላይ ሲቀርብለት ብቻ ግዢ ሲፈጽም እንደነበር በመጥቀስ ይህ ደግሞ የወርቅ ኮንትሮባንድ ንግድ እንዲስፋፋ ምክንያት በመሆኑ ከአንድ ዓመት በፊት መንግስት አምራቾችን ተጠቃሚ ለማድረግ እና የወርቅ ኮንትሮባንድ ንግድን ለማስቀረት ባንኩ ከ50 ግራም ጀምሮ ግዢ እንዲፈጽም መወሰኑንም ገልጸዋል ልክ አሁን ኮንትሮባንድ እንዳለ ተቃዋሚ መረጃዎች ዶላር ማሻሻያ ሲደረግ ወደ ጥቅምት አካባቢ የሆነ መንግስት ዶላር ማሻሻያ አድርጓል በዛች ወቅት ላይ ሰራዊ ባንክ የመቀበሉን ክፍሴን አርባ ኪሎ ግራም በአንድ ወር ውስጥ ክቶ ነበር እና ከሱ ወደዚህ ዶላሩ እንትን የሆነ ሲሄድ አሁን ውጭ ላይ ሚዳላላዎች ስላሉ ቤቱን ወደ ብሔራዊ ባንክ መግባት አልቻለም። ከኮንትሮባንድ ንግዱ በተጨማሪ የወርቅ ምርት በስፋት የሚገኝባቸው አሶሳ፣ መንጌ፣ ሸረቆሌ እና ሌሎች አካባቢዎች በወርቅ ማምረት ስራ የተሰማሩ 180 የሚሆኑ ማህበራት በቅንጅት አለመስራት እና አልፎ አልፎ የውሃ እጥረት መኖር እንዲሁም አንዳንድ አምራች ማህበራት ደግሞ ሙሉ በሙሉ ወደ ስራ ለመግባታቸው ሌላው ለምርቱ ማሽቆልቆል እንደ ምክንያት የሚጠቀሱ ናቸው። በክልል ደረጃ ይህንን ለማስቀረት የክልሉ መንግስት ለተፈጥሮ ሀብቱ ትኩረት በመስጠት ህገወጥ የወርቅ ግብይት ላይ የተሰማሩ ግለሰብ ላይ ተገቢ እርምጃ የሚወሰድበት አሰራር ተግባራዊ እያደረገ ነው ያለው። ኤጀንሲው የሀገር ውስጥ የወርቅ አምራቾች ያመረቱትን ወርቅ ለብሔራዊ ባንክ በመሸጥ ሀገራዊ ኃላፊነታቸውን መወጣት አለባቸው ብለዋል። ለዲደብልዩ ዘገባ ነጋሳ ደሳለኝ ከአሶሳ